በፌዴራል ጠቅላይ አቃቢ ሕግና በና አቶ ተሾመ ረጋሳ መካከል ባለው የሽብር ክስ ክርክር ላይ የፌዴራሉ ከፍተኛ ፍርድ ቤት ልደታ ምድብ አራተኛ ወንጀል ችሎት ብይን ሰጥቷል። በብይኑ ከተከሳሾች መካከል ሰባቱን በነጻ አሰናብቷል። ተከላከሉ የተባሉ ተጠርጣሪዎች መከላከያ ምስክሮቻቸውን ለጥር 24 2010 እንዲያቀርቡም ተቀጥረዋል። መለስካቸው ዝርዝር አለው። በሽብር ወንጀል ተከሰው ላለፉት ሁለት ዓመታት ያህል ከአቃቢ ሕግ ጋር ሲከራከሩ የነበሩት የአቶ ተሾመ ረጋሳ ጉዳይ ትናንት ብይን አገኘ። ረፈድ አድርጎ የተሰየመው የፌዴራሉ ከፍተኛ ፍርድ ቤት ልደታ ምድብ አራተኛ ወንጀል ችሎት በሰጠው በዚህ ብይን አቶ ተሾመ ረጋሳ በሚል ስያሜ ወይንም በመዝገብ ቁጥር 178419 በሚታወቀው መዝገብ ከተከሰሱት 16 ሰዎች መካከል ሰባቱ ማለትም አቶ ከበደ ጨመዳ፣ አቶ ደቢሳ በየነ፣ ምህረቱ ጉልማ፣ መንግሥቱ ጉዲሳ፣ ኦብሳ ወይም ቦንሳ፣ ኃይሉ ጃራ ኤቢሳ እና አጥናፉ ቢረሳ መከላከያ ማቅረብ ሳያስፈልጋቸው በነጻ አሰናብቷቸዋል። በነጻ እንዲሰናበቱ ከተበየነላቸው መካከል ደግሞ አቶ ከበደ ጨመዳ የቅሊንቶን ማረሚያ ቤት አቃጥላችኋል በሚል ከተከሰሱት እስረኞች መካከል በመሆናቸው እንደማይፈቱ ጠበቃቸው አቶ ወንድሙ ይብሳ ለቪኦኤ ተጨማሪ ማብራሪያ ሰጥተዋል። ፍርድ ቤቱ የተቀሩት ዘጠኝ ተጠርጣሪዎች የቀረበባቸውን ክስ እንዲከላከሉ በይነዋል። ከዘጠኙ መሃል አንዱ ተጠርጣሪ የቀረበባቸውን ክስ ለመከላከል እንደማይፈልጉ ፍርድ ቤቱም ውሳኔ እንዲሰጣቸው ጠይቀዋል። ከዚህ በኋላ እሳቸውን ተከትለው ሌሎቹም የቀረበባቸውን ክስ ለመከላከል እንደማይፈልጉና የፍርድ ውሳኔ እንዲሰጣቸው የተቀባበሉ ለፍርድ ቤቱ አሳውቀዋል። ይሁንና ፍርድ ቤቱ የማትከላከሉም ከሆነ ከሕግ ጠበቃችሁ ጋር ተማክራችሁ ሐሳባችሁን በጽሑፍ ማቅረብ ትችላላችሁ በማለት ተከሳሾቹ መከላከያቸውን ለጥር 24 ቀን 2010 ዓ ም እንዲያቀርቡ ቀጥሯቸዋል። ከነዚህ በሽብር ከተከሰሱ ዐሥራ ስድስት ሰዎች መካከል አብዛኞቹ በአምቦና በዙሪያዋ ከሚገኙ ስፍራዎች የመጡ እንደሆኑና ዘጠኙ መምህራን እንደሆኑ ታውቋል። መለስካቸው አመሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ